ሰራዊት ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔርን ተስፋ እያደረግን ትላንትና የጠበቀንን ትላንትናም የታደገንን ልዑል እግዚአብሔር አምላካችንን ተስፋ እያደረግን በእርሱም እየተደገፍን ምሕረቱን ቸርነቱንና በጎነቱን እየተለማመድን እነሆ ለዚህች ለተወደደች ምሽት ደግሞ እንድንበቃ እግዚአብሔር ፈቃዱ ሆኖአልና ስሙን ለዘላለም ከፍ ከፍ እናደርጋለን። በእውነት በያለንበት ስፍራ ሁሉ ውስጥ እግዚአብሔር አምላካችን በዚህች ቀን ውስጥ እንዴት አድርጎ እንደ ጠበቀን ከምንስ ክፉ አደጋ ሁሉ እግዚአብሔር እንደ ታደገን ብናስተውል፣ አዎ በዚህ ብቻ እናበቃ መነበረ ለእግዚአብሔር ከምስጋናም በላይ ደግሞ ሌላ ነገር ቢኖርና ብንሰዋለት እጅግ ደስ ባልን። እስቲ እንዲህን በለው ወገኖች እስቲ ላምስት መስጋና

ሰላምታ ዐይን አልዘነጋውም። የእግዚአብሔርን ታላቅነትና በጎ ውለታ እናነሳሳ እናውሳ ብዬ እንጂ በእውነት እግዚአብሔር አሁን ካወሳነው አሁንም ደግሞ ከተናገርነው በላይ ነው ያደረገልን። የእግዚአብሔርን ውለታ ታዲያ በምን እንክፈለው? ምስጋና ለእርሱ ይሁን ከማለት በስተቀር ጌታነን እኮ ከምስጋና ሌላ ምስጋና ሌላ ዝማሬ አምልኮ ሌላ አምልኮ ኢየሱስ እግዚአብሔር አምላካችን ሆይ ወደንና ፈቅደን በፊት እንቀርባለን ልናመሰግንህ። እነሆ ከባሪያዎች አንደበት የሚወጣውን ምስጋና ደግሞ ለመቀበል አንተም ቢተኛ አይደለም። ምንም እንኳ እኛ ባሪያዎች ልጆችህ ስምን ለመጥራት የበቃን ባንሆንም አቤቱ ጌታዬና አምላኬ ሆይ ከአንደበታችን ለአንተ የሚሰምቡውን የምስጋናን ቃል ደግሞ ለመቀበልም እንቢተኛ አይደለም። ሁሌም ትሰማናል፣ ዛሬም ትሰማናል። እግዚአብሔር ሆይ ክብር ለስሚ ይሁን ባደረክልን እነሆ በእያንዳንዱ ነገር ላይ እግዚአብሔር አምላኬ ሆይ ጌትነትን አረጋግጠሃልና፣ እናመሰግንሃለን። ሕይወታችንን እየገራ በአንተም መንገድ እያሰለጠንክ ቃልን እየመገብከን እግዚአብሔር አምላካችን ሆይ ወተት ከመጋታ አጥንት ወደ መቆርጠም ደረጃም ደግሞ ወስደህናልና፣ እናመሰግንሃለን። ዛሬም ብንሆን እግዚአብሔር አምላካችን ሆይ ስትጠራን ሳለ እምቢ እንዳንል እንደ ሙሴ በፊት እንዳናንገራግር፣ አቤቱ አምላኬ ሆይ ጥሪህን ተቀብለን ደግሞ ለአንተ አገልግሎት መውጣት የምንችልበትን ጉልበትና ጸጋ እንድሰጠን እንለምንሃለን። አቤቱ ጌታዬና አምላኬ ሆይ በዚህች ምሽት ከሙሴ የሕይወት ድንቅን ነገር ማየት እንድንችል መንፈሳዊ ዐይኖቻችንን አብራ በጌታ መንፈስ ቅዱስ አስተማሪነት ኖ እግዚአብሔር አምላኬ ሆይ እስከ መጨረሻው ድረስ ደግሞ እንድታጸናን እንለምንሃለን፣ በኢየሱስ ክርስቶስ ባከበርከው በአንድ ልጄ ስም ቅዱሳን አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከምዕራፍ አራት ሙሴ እግዚአብሔር በጠራው ጊዜ እኔ አንደ በተኰልታፋ ነኝ ምላሴም ጸያፍ የሆነ ሰው ነኝ፣ አፌ ትብ ሰው ነው፣ ስለዚህ አንተ ወደምትልከኝ ቦታ ሄጄ መናገር አልችልም ብሎ ከእግዚአብሔር ጋር ሲከራከር እንደ ነበረ፣ እግዚአብሔርም ደግሞ ለሙሴ አፍ የሚሆነውን ሰው አሮንን እንደ ሰጠው ሙሴም ከዚያ በኋላ ወደ ግብፅ እንደ ተመለሰ ተመልክተን ነበረ። ዛሬም ባለፈው ምሽት ክፍለ ጊዜ ጥናታችን ካቆምንበት ከዚሁ ከቁጥር ሀያ አራት እንቀጥላለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐት ምዕራፍ አራት ቁጥርሀያ አራትን የተመልከቱ። ሆነ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው ሊገለውም ፈለገ ይላል ቁጥር 24። እግዚአብሔር ሙሴን ለምን ሊገለው እንደፈለገ በትክክል የተገለጠ ነገር የለም። ጥቅሱን ለመረዳት በጣም አስቸጋሪ ክፍል ነው። ምናልባት ይህ ጥቅስ የሙሴን ሦስተኛ ተቃውሞ ይገልጣል። እርሱም ልጆቹን አልገረዘም ነበረ። ግርዛት እግዚአብሔር ከአብርሃም ጋር ላደረገው ቃል ኪዳን ምልክት ነበረ። ሙሴ የእግዚአብሔርን ሐሳብ ወይም ፈቃድ ለሌሎች የሚያስታውቅ እስከሆነ ድረስ እርሱ ራሱ ለእግዚአብሔር ፈቃድ መታዘዝ ነበረበት። እግዚአብሔርም ሙሴን በማስደንገጥ ወደ መታዘዝ ሊያመጣው ፈለገ። እስቲ ፈጠን ብለን ቁጥር አምስትና ስድስትን እንመልከት። ሲፓራም ሚስቱ ባልጩት ወሰደች፣ የልጇንም ሸለፈት ገረዘች፣ ወደ እግሩም ጣለችው፣ አንተ ለእኔ የደም ሙሽራ ነህ አለች። ከእርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዛት አንተ የደም ሙሽራ ነህ አለች ይላል። ይህኛውም ድርጊት ለመረዳት በጣም አስቸጋሪ ነው። ችግሩን ለመመርመር ወደ ኋላ መለስ ብለን አንዳንድ ነጥቦችን ለማየት እንሞክራለን። ሙሴ ከግብፅ ምድር በኮበለለ ጊዜ ቀጥታ ወደ ምድያም አገር የነበር የሄደው። ልብ በሉ ወገኖቼ ሚዲያማውያን የአብርሃምና የኬቱራ ዘሮች ናቸው። ስለዚህ ሚዳማውያን ጣዖት አምላኪዎች ሳይሆኑ አንድን አምላክ የሚያመልኩ ሕዝቦች ሳይሆኑ አይቀሩም። ሙሴ በዚህ ሕዝብ መካከል እንግድነት ሳይሰማው ኖሯል። ልክ ሚዲያም አገር እንደ ገባ ሰባት ሴቶች ልጆች ካሉት ከሚዲያም ካህን ቤት ነበር ያረፈው። ሙሴም ሲፓራ የተባለችውን የዮቶርን ልጅ አገባ። አስቀድመን እንደ ተመለከት ነው ሲፓራ ማለት ትንሿ ወፍ ማለት ነው። እግዚአብሔር በመጀመሪያ የሙሴን ቤት በጣም ባርኳል። ጌርሳም የተባለው የመጀመሪያ ልጁ በዛ ተወለደለት። ጌርሳም ማለት እንግዳ ወይም መጻተኛ ማለት ሲሆን የስሙም ትርጉም ሙሴ በሚዲያም አገር መጻተኛ እንደ ነበረ ይገልጻል። እግዚአብሔር በሚዲያም አገር በሚነደው ቁጥቋጦ ውስጥ ተገልጦለት ወደ ግብፅ አገር እንዲሄድ ላከው። ነፍሱን ለማጥፋት ይፈልግ የነበረው ፈርዖን ስለ ሞተ ወደ ግብፅ ሲመለስ ሙሴን የሚያስፈራው ነገር አልነበረምና። ሙሴ ጉዞውን ወደ ግብፅ እንደመራ እግዚአብሔር በመንገድ ላይ ሊገለው ፈለገ። ለምን ይሆን? ይህ የእኔም የእናንተም ጥያቄ ነው። ቀደም ብለን እንደተመለከትነው ሙሴ የግርዛትን ሥርዓት አላከበረምህ ነበር። ስለዚህ ልጁን አልገረዘምህ ነበር። ግርዛት እግዚአብሔር ከአብርሃምና ከዘሩ ጋር ለገባው ቃል ኪዳን ምልክት ሲሆን እስራኤላውያን በሥጋ መታመናቸውን አቁመው በእግዚአብሔር እንዲታመኑ ለማስተማር ደግሞ የተሰጠ ተግባራዊ ትምህርት ነው። ሥጋ መቈረጥ አለበት። እያንዳንዱም እስራኤላዊ በእግዚአብሔር ላይ መታመን አለበት። ዘፍጥረት ምዕራፍ 15 ቁጥር ስድስት ፈጠን ፈጠን በሉ ዘፍጥረት አስራ አምስት ቁጥር 6 መዝሙር አንድ መቶ ስድስት ቁጥር ሰላሳ አንድ ሮሜ ምዕራፍ 4 ቁጥር 3 እና ገላትያ ምዕራፍ 3 ቁጥር ስድስትን የተመልከቱ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቈጠረለት ብለው ይነግሩናል። እነዚህ ሁሉ ጥቅሶች ይስሐቅና ያዕቆብ የአብርሃምን የእምነት ምሳሌነት ተከተሉ። በትውልድ እስራኤላውያን ቢሆኑም እንኳን ለቃል ኪዳኑ ምልክት በሆነው ግርዛት ውስጥ ማለፍ ነበረባቸው። ግርዛት እስራኤላዊ የአብርሃም ልጅ ለመሆኑ ማስረጃው ነው። ደግሞም ለእምነታቸው ትልቅ ማስረጃ ነበረ። በእርግጥ በመጀመሪያ ይህንን የግርዛት ሥርዓት ሲፓራ ተቃውማዊ ይሆናል። ሙሴም ጉዳዩን በቸልተኝነት ሳያልፍ አይቀርም፣ ምክንያቱም በጣም ጠቃሚ ሥርዓት አልመሰለውም ይሆናልና ሚስቱን ግርዛትን እንደ ሞኝነትና በከንቱ ደም እንደ ማፍሰስ አድርጋ ቈጥረዋለች። የሙሴ ሚስት ካዲ አልነበረችም፣ አንድን አምላክ ከሚያመልኩ ወገን ነበረችና። ነገር ግን እግዚአብሔር የመሠረተውን የግርዛት ሥርዓት አልተቀበለችውም። ሙሴም ነገሩን ከቁም ነገር አልቈጠረውም። አንድ ነገር ላስታውሳችሁ ወገኖቼ፣ ሙሴ ፈርዖንን ሊቋቋም ነው ያለው፣ ሚስቱን ግን ሊቋቋም ገና አልቻለም። ተመልከቱ ሙሴ ለእስራኤላውያን ስህተታቸውን ሊናገር ሊወቅሳቸውም ይችላል ሚስቱን ግን ሊቃወማት ስህተቷንም ሊናገር ገና አልቻለም የነበረ ሙሴ ከዚህ አይነቱ ስህተት በቀላሉ የሚያመልጥ መስሎታል ዛሬ ብዙ ክርስቲያኖች ሠራተኞች፣ የቤታቸውን መንፈሳዊ ሕይወት ጉዳይ ዘንግተው የሌሎችን ሰዎች ቤት ችግር ለመፍታት እንደሚጥሩ ሁሉ ሙሴ የራሱን ቤት አለመታዘዝ በጣም ቸል ብሎታል። እግዚአብሔር ግን በሙሴ ሕይወት ጣልቃ ሲገባ እንመለከታለን። ወደ ግብፅ ሲሄድ በመንገድ ላይ ቆመና የጉዳዩን አሳሳቢነት እግዚአብሔር ገለጸለት። ባልና ሚስት በመንፈሳዊ ነገሮች ሳይስማሙ ሲቀሩ አደገኛ ነው ወገኖቼ። ተመልከቱ። በቤታችሁ ውስጥ ባልና ሚስቶች፣ እማወራና አባወራ ሳትስማሙ ስትቀሩ እጅግ አደገኛ ነው በእግዚአብሔር ፊት። ለዚህ ነው መጽሐፍ ቅዱስ ያመኑና ያላመኑ ሰዎች በጋብቻ እንዳይጠመዱ የሚመክረው። የሙሴን ሕይወት ለማዳን ብላ የግርዛቱን ሥርዓት የፈጸመችው ሚስቱ ሲጳራ ናት። አሁን በራሷ በኩል ያደረገችው ሥራ የእምነት ሥራ ነው። እግዚአብሔር ከአብርሃም ጋር ያደረገውን የቃል ኪዳኑን ተስፋ ተቀበለችው። ይህም ተስፋ በሥጋ ባለመታመን የሚሆነውን ደህንነት ያመለክታል። ልጃቸው ከተገረዘ በኋላ ምናልባት ወደ ግብፅም ከደረሱ በኋላ ሙሴ የሆነ ችግር አይቶ ሚስቱን ከአባቱ ጋር እንድትሆን ወደ ሚዲያም ሲመልሳት እንመለከታለን። በምድረ በዳው ግዞ ወቅት የሙሴ አማት ዮቶር ሲባራን ወደ ሙሴ አምጥቶ አስቀርቷቸዋል። ከቁጥር ሀያ ሰባት እስከ ሰላሳ አንድ ያለውን ተመልከቱ። በዚህ ክፍል ውስጥ የሚታየው ታላቅ የአምልኮ ሥርዓት ነው። ይህ ሕዝብ አሁን ባየው ነገር የልቡን ወደ እግዚአብሔር መልሷል። እምነታቸውንም በእርሱ ላይ ማድረግ ጀምረዋል። በዚህ መሠረት ነው እግዚአብሔር ከግብፅ አገር ወደ ተስፋዪቱ ምድር የሚመራቸው። የተወደዳችሁ ወንድሞቼና እህቶቼ እግዚአብሔር የገባላችሁን ተስፋና ያደረገላችሁን ደህንነት ስትመለከቱ ዝቅ ዝቅ ብላችሁ ለእርሱ ክብርን ስጡ፣ እርሱንም ብቻ አምልኩት። እግዚአብሔር እያንዳንዳችንን ይርዳ። ምዕራፍ አራትን ትምህርት በዚህ መልኩ አጠናቀቅን። አሁን ደግሞ ጌታ መንፈስ ቅዱስ ከምዕራፍ አምስት የሚያስተምረንን አብረን አንድ ላይ እንመለከታለን። በምዕራፍ አራት ውስጥ ሙሴ የእስራኤልን ሕዝብ ከግብፅ ምድር ለማውጣት ብቁ ሰው እንዳልሆነ በተለያዩ ምክንያቶች ለእግዚአብሔር መግለጽ እንደፈለገና እግዚአብሔር ከእርሱ ጋር እንደሚሆን በተለያዩ ምልክቶች ማረጋገጡንም ተመልክተናል። በምዕራፍ አምስት ደግሞ ሙሴ እስራኤላውያን ከግብፅ ምድር እንዲወጡ ለፈርዖን ያቀረበውን ጥያቄ፣ ከፈርዖንም ጋር የነበረውን ግጭት፣ በግብፅ ያለው የእስራኤል ሕዝብ ባርነቱ እያየለበት መምጣቱንና ሙሴ ለእርዳታ ወደ እግዚአብሔር መጸለዩን እንመለከታል። ምዕራፍ አምስት ሙሴ ከፈርዖን ጋር ያደረገውን ድርድር በመጥቀስ ይጀምራል። በፈርዖንም እምቢተኛነት ምክንያት የግብፅን ጣዖት አምልኮ የሚመቱ መክሰፍቶች ይላካሉ። ጦርነቱ በእግዚአብሔርና በግብፅ አማልክት መካከል ነበር የተካሄደው። እስራኤላውያንን የሚያድነው ወይም ነፃ የሚያወጣው ሙሴም የአዳኝነት ተልኮን ለመወጣት ተዘጋጅቷል። ሽማግሌዎቹን ሰብስቦ እስራኤላውያንን እንዲለቅ ጥያቄ ለማቅረብ ወደ ፈርዖን መሄድ ነበረበት። ፈርዖን እስራኤላውያንን ለመልቀቅ እምቢ በማለቱ በእግዚአብሔርና በግብፅ አማልክት መካከል ትልቅ ትግል ተጀምሯል። መክሰፍቶቹ ያለ ዕቅድ የተላኩ አልነበሩም። እግዚአብሔር አንዱን መክሰፍት ከላከ በኋላ ቀጥሎ ምን መላክ እንዳለበት ጥርጣሬ አልነበሩም። የግብፅን አማልክት ለማሳፈር በየትኛው ጊዜ ምን ዓይነት መክሰፍት መላክ እንዳለበት እሱ ያውቃል። ቀጥሎ ባለው ምዕራፍ ፈርዖን እንዲህ የሚል የፌዝ ጥያቄ ሙሴን መጠየቁን እንመለከታለን። እግዚአብሔር ማን ነው እስራኤልን እንድለቅ ዘንድ እርሱን አላውቆም ብሏል። ስለዚህ እግዚአብሔር በምድር ላይ መቅሰፍቶችን በመላክ ራሱን ለፈርዖን አስታውቋል። በዘጸአት ምዕራፍ ሰባት ቁጥር አምስት እንደ ተጠቀሰው እግዚአብሔር ሊያደርግ ያለውን ነገር በጣም ግልጽ አድርጓል። ዘጸአት ምዕራፍ ሰባት ቁጥር አምስት እንዲህ ይላል ግብፃውያንም እጄን በግብፅ ላይ በዘረጋው ጊዜ፣ የእስራኤልንም ልጆች ከመካከላቸው ባወጣው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። እግዚአብሔር አስጨናቂዎች መክሰፍቶች በግብፃውያን ላይ የላከበት ዓላማ ሕዝቡን ከግብፅ ባርነት ለማዳንና እርሱ ብቻውን አምላክ እንደሆነ ግብፃውያን ያውቁ ዘንድ ነው። እያንዳንዱ መክሰፍት ወደ እያንዳንዱ የግብፅ አምላክ ነበር የተላከው። አስቀድመን እንደ ተመለከትነው በግብፅ በብዙ ሺህ የሚቆጠሩ ቤተ መቅደሶች፣ በብዙ ሚሊዮን የሚቆጠሩ ጣዖታትና ወደ ሦስት ሺህ የሚጠጉ አማልክት ነበሩ። በእነዚህ አማልክት በስተጀርባ ሰይጣን ስለሚሠራ በግብፃውያን ሃይማኖት ውስጥ ኃይል እንዳለ የታወቀ ነገር ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 8ን ተመልከቱ። ሰይጣን እርሱን ለሚከተሉት ኃይሉን ሊሰጣቸው ይችላል። ስለዚህ እግዚአብሔር በግብፅ አማልክት ላይ፣ በፈርዖን ላይና በሰይጣን ላይ ኃይሉን ለመግለጽ መቅሰፍትን ላከባቸው። ጦርነቱ በአማልክት መካከል እንደሚካሄድ ዘፀአት ምዕራፍ 12 ቁጥር 12 ያረጋግጣል። ዘጸአት ምዕራፍ 12 ቁጥር አሥራ ሁለትም በኋላ ተመልከቱ። እግዚአብሔር ከግብፃውያን አማልክት የሚበልጥ ኃይል እንዳለውና እርሱ ብቻውን ታላቅ አምላክ እንደሆነ ለግብፃውያን ብቻ ሳይሆን ለእስራኤላውያንም ጭምር አሳያቸው። እስራኤላውያን በግብፅ ምድር በጣዖታት መካከል ስለ ኖሩ እግዚአብሔር እርሱ ታላቅ አምላክ እንደሆነ ወደ ማወቅ መምጣት ነበረባቸው። ወደፊት በምናደርገው ጥናት ግልጽ የሆነ ግንዛቤ እንድናገኝ፣ አሁን ስለ እያንዳንዱ መቅሰፍት በአጭሩ እንመለከታለን። በመጀመሪያ ሙሴ በፈርዖን ፊት ሲቆም በትሩን ወደ እባብ ለውጧል። የግብፅም ጠቢባን ተመሳሳይ ምልክት አድርገዋል። ይህ የሚያመለክተን የተወሰነ የሚሆን እንጂ ሰይጣን ኃይል እንዳለውና በአማልክት ዙራ እንደሚሠራ ነው። ሙሴና የግብፅ ጠቢባን ይህንን ምልክት ከፈጸሙ በኋላ አስሩ መቅሰፍቶች ተራ በተራ ይመጣሉ። አንደኛው መቅሰፍት ውሃ ወደ ደም እየተለወጠበት መቅሰፍት ነበረ። ይህም በዘጸአት ምዕራፍ ሰባት ከቁጥር 19 እስከ 25 ተገልጾ ይገኛል። ዘጸአት ምዕራፍ 7 ከቁጥር 19 እስከ 25 ግብፃውያን ለኑሯቸው ከኢትዮጵያ በሚፈሰው በአባይ ወንዝ ተደጋፊዎች ናቸው። ወንዙም ውሃን ብቻ ሳይሆን ለማፈርንም ጨምሮ ተሸክሞ ወደ ግብፅ አገር ስለሚፈስ የግብፅ የእርሻ መሬት ከዚህ ወንዝ የተነሳ ለምነቱን ጠብቆ ይኖራል። ግብፃውያንም ከዚህ ታላቅ ወንዝ ጋር የሚያያይዝ አምላክ አላቸው። ሁል ጊዜም በበልግ ወቅት በወንዙ ዙሪያ አምላካቸውን በማሞገስ የተለያዩ ሥርዓቶችንና መሥዋዕትን ያቀርባሉ። ምክንያቱም ወንዙ ለፍጥረታት ሕይወትን ይሰጣል ብለው ያምናሉና፣ ውሃው ራሱ ወደ ደም ከተለወጠ ሕይወት በመስጠቱ ምትክ ራሱ ሞቷል ማለት ነው። በጥንቆላ ሥራቸው የግብፅ አስማተኞች ይህንን ተአምር ወይም መቅሰፍት ሊያደርጉ ይችለዋል። ሁለተኛው መቅሰፍት ደግሞ የእንቁራሪት መቅሰፍት ነበረ። የዚህም መቅሰፍት ታሪክ በዘጸአት ምዕራፍ 8 ከቁጥር 1 እስከ 15 ውስጥ ተጠቅሶ እናገኛለን። ይህንን ሙሴ ያደረገውን ታምራት የግብፅ አስማተኞችም በአስማታቸው ሊያደርጉ ችለዋል። ሦስተኛው መክሰፍት ደግሞ የቅማል መክሰፍት ነው። የዚህም መክሰፍት ታሪክ በዘጸአት ምዕራፍ 8 ከቁጥር 16 እስከ 20 ተመዝግቦ ይገኛል። ግብፃውያን ከምድር አፈር ወይም ትቢያ ጋር የተቆራኘ ጌብ የሚሉት አምላክ ነበራቸው። በግብፅ ምድር ያለው ትቢያ ሁሉ ጥማል መሆኑ ለግብፃውያን የምድር አምላክ ትልቅ ውርደት ነበር። ፈርዖን ግን ይህ መቅሰፍት ከእርሱ እንዲወገድ ሙሴንና አሮንን አልጠየቀም። ግብፃውያን ጠንቋዮች በአስማታቸው ተመሳሳይ መቅሰፍት ሊያደርጉ ሞክረው አልሆነላቸውም። ስለሆነም ይህንን መቅሰፍት ያመጣው በግብፅ ምድር ካሉት አማልክት የሚበልጥ አምላክ እንደሆነ እየተገነዘቡ ይመስላል። አራተኛው መቅሰፍት ደግሞ የዝንብ መቅሰፍት ነው። የዚህ መቅሰፍት ታሪክ በዘጸአት ምዕራፍ ስምንት ከቁጥር 20 እስከ 32 ተጽፎ እናገኛለን። አንዳንዶች ይህንን የዝንብ መንጋ ከተለያዩ ተንቀሳቃሽ ከሆኑ ዝንብ መሰል ነፍሳት ጋር ያገናኛሉ። ግብፃውያን ተንቀሳቃሽ ከሆኑ ነፍሳት ጋር የሚዛመድ ኬፔራ የሚባል አምላክ አላቸው። የዝንብ መንጋ ለዚህ አምላክ የተላቀ መክሰፍት ነበር። አምስተኛው መክሰፍት ደግሞ ከእግዚአብሔር ዘንድ የተላቀ መክሰፍት የቸነፈር መክሰፍት ነበረ ለዚህም ታሪክ ዘጸአት ምዕራፍ ዘጠኝ ከቁጥር አንድ እስከ ሰባት ያለውን መመልከት ይቻላል። ይህ ቸነፈር ከብቶችን የሚያጠቃ በሽታ ነበረ። በግብፅ ምድር ባለው ሁለተኛ ታላቅ ቤተ መቅደስ ውስጥ የጥቁር ኮርማ ጣዖት ይገኛል። ይህም አምልኮ ከእንስሳት መራባት ጋር የተያዘ ነበር። የግብፅ አማልክት በእንስሳት ላይ የወደቀውን ወረርሽኝ ሊቋቋሙት አልቻሉም። ይህን አለማድረጋቸው ለአምላኪዎቹ ትልቅ እፍረት ነው። በስድስተኛ ደረጃ ደግሞ ታላቅ የቁስል መክሰፍት በግብፅ አያል ላይ ወረደ ዘጸአት ዘጠኝ ከስምንት እስከ አስራ ሰባት በግብፅ አገር ባሉት ቤተ መቅደሶች የሚያገለግሉ ካህናት እንደ ሃይማኖታቸው ሥርዓት ያለ ነውርና ያለ ነቀፋ መሆን አለባቸው አሁን ግን የግብፅ ካህናት ሁሉ በቁስል ስለ ተመቱ ከቤተ መቅደሶቻቸው አገልግሎት ገለልተኛ ሆነዋል አንዳቸውም አማልክቶቻቸውም ማገልገል አይችሉም ይህ በግብፅ ሃይማኖቶች ሁሉ ላይ የተላከ ፍርድ ነው ማለት ይቻላል። ሰባተኛው መክሰፍት በዘጸአት ምዕራፍ ዘጠኝ ከቁጥር አሥራ ስምንት እስከ ሰላሳ አምስት የተመለከተ ነው። መክሰፍቱም ታይቶ የማይታወቅ አይነት የበረዶ ናዳ በግብፅ ምድር መውረዱ ነው። በዚህም መክሰፍት አማካይነት እግዚአብሔር በግብፅ ላይ ሥልጣን ባሉት አማልክቶቹ ሁሉ ላይ ኃይሉን ገለጠ። ከዚህም የተነሳ የግብፅ አማልክት የእግዚአብሔርን ኃይል ሊቋቋሙ አልቻሉም። በዘጸአት ምዕራፍ አስር ከቁጥር አንድ እስከ ሀያ የምናነበው ስለ አንበጣ መክሰፍት ነው። ይህም ስምንተኛ መክሰፍት ነው። የአንበጣ መክሰፍት በግብፅ አገር ከተባዮች ጋር ዝምድና ላላቸው አማልክት የተላከ ፍርድ ነው። የአንበጣ መክሰፍት ተላከ ማለት በምድሩ ላይ ያለው ሰብል ሁሉ ተረገመ ማለት ነው። በመጽሐፈ ኢዩኤልና በዮሐንስ ራእይ እንደ ተገለጠው አንበጣ በምድር ላይ ለሚላከው ለእግዚአብሔር ፍርድ ምሳሌ ሆኖ ያገለግላል። በዘጻአት 10 ከቁጥር 21 እስከ 29 በዘጻአት 10 ከ21 እስከ 29 ባለው ስፍራ የዘጠነኛው መክሰፍት ታሪክ ተብራርቷል። እግዚአብሔር በግብፅ አገር ጽኑ ጨለማን ላከ። በግብፃውያን ዘንድ በጣም ታዋቂ የሆነና ህዝቡ ከፍተኛ ክብር የሚሰጠው ለፀሐይ አምላክ ነው። ይህም ጨለማ በዚህ አምላክ ላይ የተላከ ፍርድ ነው። ይህን ጨለማ ይህ የግብፃውያን አምላክ ከተሆኑ ሊቋቋመው አልቻለም። አስረኛውና የመጨረሻው መክሰፍት በግብፃውያን በኩር ሁሉ ላይ የተላከው የሞት መክሰፍት ነው ዘጸአት ምዕራፍ አስራ አንድ እስከ ምዕራፍ አስራ ሁለት ቁጥር ሰላሳ ስድስት በግብፃውያን የሃይማኖት ትምህርትና እምነት መሠረት የመጀመሪያ ወይም የበኩር የሆነው ሁሉ የሚሰጠው ለአማልክቶቻቸው ነው እግዚአብሔር ግን የበኩር በሆነ ሁሉ ላይ ፍርዱን በመላክ ታላቅነቱንና ኃይሉን እገለጠላቸው። እርሱ ብቻውን ታላቅ አምላክ እንደሆነ ለፈርዖን አስታወቀው። እርሱ አምላክ እንደሆነ ወደሚያውቁበት ደረጃና ስፍራ ሕዝቡንም እየመራቸው ነው ያለው። አስረኛው መቅሰፍት እስራኤላውያን ከግብፅ ምድር ከባርነት እንዲወጡ እግዚአብሔር የተጠቀመው የመጨረሻው መሣሪያ ነበር። ስለዚህ የተለያዩ መቅሰፍቶችን በግብፃውያን ላይ በመላኩ እግዚአብሔር ዓላማ እንደ ነበረው ማስተዋል ያስፈልጋል። እግዚአብሔር የግብፅን አማልክት ተቋቋማቸው፣ ተዋጋቸው፣ አሸነፋቸውም። የእግዚአብሔርንም ኃይል ሊቋቋሙ አልቻሉም። ዛሬም በዘመናችን የአምላካችንን የእግዚአብሔርን ኃይል ሊቋቋም የሚችል ሌላ ኃይል በሰማይም ሆነ በምድር ከቶ የለም። እግዚአብሔር ለዘላለም የተመሰገነ ይሁን። ሙሴ እስራኤላውያንን ነፃ እንዲለቃቸው ፈርዖንን ስለ መጠየቁ የሚያወሳው ቁጥር አንድ ነው። በእግዚአብሔርና በግብፃውያን አማልክት በፈርዖንና በሙሴ መካከል የነበረው ትግል በዘፀአት ምዕራፍ አምስት ቁጥር አንድ እንዲህ ሲል ይጀምራል። ከዚያም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ ይላል። ሙሴና አሮን ወደ ፈርዖን በችኰላ መጥተው ወደ ተስፋይቱ ምድር ወደ ከነአን መሄዳችን ስለሆነ ሕዝቡን ልቀቅ አላሉትም። ወደ ፈርዖን ጥበብ በጐደለበት መንገድም አልቀረቡም። ወደ ምድረ በዳ እንዲሄዱና እዚያም ለእግዚአብሔር መሥዋዕት እንዲያቀርቡ ፈቃድ እንዲሰጣቸው ፈርዖንን በቀስታ በዘዴም ጠየቁት። ለሚቀጥለው መሠረታዊ ጥያቄ ሙሴና አሮን የፈርዖንን ልብ እያዘጋጁት ነው ያሉት። በቁጥር ሁለት ውስጥ የፈርዖንን መልስ እንመለከታለን። ሕዝቤን ልቀቅ የሚለው አባባል ትልቅ ግምት የሚሰጠው አባባል ነው። ፈርዖን ሁለት ግልጽ መልሶችን ለሙሴ መልሷል። አንደኛ፣ እግዚአብሔርን አላውቅም፣ ሁለተኛ እስራኤልንም አለቅም የሚል ነው። በእርግጥ ፈርዖን በአጭር ጊዜ ውስጥ ከእግዚአብሔር ክንድ የተነሳ እግዚአብሔርን ያውቃል፣ እስራኤልንም ይለቃል። ለፈርዖን መልሶች ሙሴና አሮን እንዲህ ሲሉ መለሱ። እነርሱም የዕብራውያን አምላክ ተገናኘን፣ ቸነፈር ወይም ሴፍ እንዳይጥልብን የሦስት ቀን መንገድ በምድረ በዳ እንድንሄድ ለአምላካችን ለእግዚአብሔር እንድንሰዋን ለምናሃለን አሉት ይላል ቁጥር ሶስት ሙሴና አሮን ግልጽ አድርገው እግዚአብሔር እንድናመልከው ይፈልጋል ይህንም አፋጣኝ እርምጃ ካልወሰድ ሊፈርድብን ይችላል አሉ ፈርዖንም እመልሶ እንዲህ አላቸው የግብፅ ንጉሥም አንተ ሙሴ አንተም አሮን ሕዝቡን ለምን ሥራቸውን ታስተዋላችሁ ወደ ተግባራችሁ ሂዱ አላቸው ፈርዖንም እነሆ የምድሩ ሕዝቡ አሁን በስቷል እናንተም ሥራቸውን ታስፈቷቻላችሁ አለ ይላል። የሚገርም መልስ ነው። ወደ ፈርዖን ቤተ መንግሥት ከመግባቱ አስቀድሞ ሙሴ ከሕዝቡ ጋር የተለያዩ ስብሰባዎችን ሳያደርግ አይቀርም። ሕዝቡም ቢሆኑ ግብፅን ለመልቀቅ ልባቸው በጣም ተነሳስቷል። ፈርዖንም ይህንን ችግር ስለ ተመለከተ እነ ሙሴን ወደ ሥራው ይመልሳቸዋል። ከዚህም በኋላ ነበር የእስራኤላውያን መከራ ከቀድሞ የበለጠ እየበዛ እየባሰ የመጣው። እስራኤላውያን ጭቆናው እንደ በረታባቸው ደግሞ የምንመለከተው ከቁጥር ስድስት እስከ ስምንት ባለ ክፍል ነው። እስራኤላውያንም እነሆ ጭቆናው ስለ በረታባቸውና ስለ ከበደባቸው ለሥራው ክብደትና ጫና የእስራኤል ልጆች ሙሴንና አሮን ሲወነጅሏቸው እንመለከታለን። ከቁጥር አሥራ አምስት እስከ ሀያ አንድ ያለውን በኋላ ተመልከቱ። ከቁጥር አሥራ አምስት እስከ 21 ሕዝቡ ሙሴና አሮንን በመርዳት ምትክ እንቅፋት እንደሆኑባቸውና በፈርዖንም ፊት አሳልፎ እንደ ሰጧቸው አድርገው እነዚህን ሁለቱን ሰዎች ሲከሱ ይታያሉ። በዚሁ ክፍል ውስጥ ከቁጥር 22 እስከ 23 ባለው ስፍራ ደግሞ የሙሴ ትዕግሥት ማለቁን እንመለከታለን። በእግዚአብሔርም ላይ ምሬቱን ይገልጻል። ሕዝቡን ለማዳን ባንተ በመመራት ወደዚህ ምድር መጥቻለሁ ግን ሕዝብን በመልቀቅ ፈንታ ፈርዖን የእስራኤልን ልጆች የበለጠ ሲጨቁናቸዋ ያለው አለ ሙሴ ሙሴ በእግዚአብሔር ዕቅድ ውስጥ ያለው የደህንነቱ ሙሉ ገጽታ ምን እንደሚመስል በጊዜው ለማየት አልቻለም። እግዚአብሔር ግን በራሱ መንገድ አላማውን ለመፈጸም በቀስታና በትዕግሥት እየሠራ እንዳለ እንመለከታለን። በምዕራፍ ስድስት ደግሞ እግዚአብሔር ሙሴን ያደፋፍራል። የእስራኤልንም ልጆች ለማዳን የገባውን ተስፋ ያጸናል። እግዚአብሔር ሙሴን እስራኤልን ግብፃውያንና ፈርዖንን በተለያዩ መንገዶች ያስተምራቸው ነበረ። ወንድሞቼና እህቶቼ ዛሬ እግዚአብሔር በእናንተ ላይ ያለውን ዓላማውንና ዕቅዱን እንዴት ባለ ጥበብ በተሞላበት መንገድ በትዕግሥት እንደሚፈጽመው ታያላችሁን? በቃ እግዚአብሔር እያንዳንዳችንን ይምራ። ደህና አደሩ።